ሀገርኛ ሪፖርት በአሁኑ ወቅት በአዲስ አበባ በተፈጠረው ከፍተኛ የጤፍ አቅርቦት እጥረት የአንድ ኩንታል አንድ መቶ ኪሎ ግራም ማለት ነው ጤፍ ዋጋ ወደ አስር ሺህ ብር ከፍ ማለቱን የደረሰን ዜና አመለከተ። በየወፍጮ ቤቶቹም በተለይም ከፍተኛ የጤፍ አቅርቦት የነበረበት በመርካቶ የእህል በረንዳ ጤፍ ስለማይገባ በገበያ ውስጥ ታይቶ የማይታወቅ የጤፍ አቅርቦት እጥረት መፈጠሩን ቅዳሜ መጋቢት ሁለት ቀን ሁለት ሺ አስራ አምስት ዓመተ ምህረት የአዲስ አበባ አስተዳደር ምክትል ከንቲባ እና የስራ ኢንተርፕራይዝ ኢንዱስትሪ ልማት ቢሮ ኃላፊ አቶ ዣንጥራር አባይ ገልጸዋል። አቶ ዣንጥራር በገለጹት መሰረት ምርትን በመያዝ ለሌላ የፖለቲካ ቀውስ መጠቀሚያ ለማድረግ የሚከናወኑ ሙከራዎች የጤፍን አቅርቦት ወደ አዲስ አበባ ከተማ እንዳይገባ እየተደረገ መሆኑን አስታውቀዋል። በእሳቸው አገላለጽ መሰረት ምርትን ወደ አዲስ አበባ እንዳይገባ በማገድ ለፖለቲካ መጠቀሚያ በሚያደርጉ አካላት ላይ በቅርቡ ቁጥጥር ይደረጋል ብለዋል። የኑሮ ውድነቱን ለማረጋጋትም ግብረ ኃይል ተቋቁሞ ወደ ስራ መግባቱንም ከመጠቆም ባሻገር የጤፍ ዋጋ ዝቅ እንዲል ማዘጋጃ ቤቱ እየሰራ መሆኑን ጠቅሰዋል። እሳቸው እንዳሉት ከጥር ወር አጋማሽ በኋላ ከሀገሪቱ የፖለቲካ ሁኔታ ጋር በማስተሳሰር በሕገ ወጥ መንገድ ዋጋን በማናር ሕዝብን ለማነሳሳት እንቅስቃሴዎች መኖራቸውን ጠቅሰዋል። ምርት ወደ ከተማ እንዳይገባ የሚከለክሉ አካላት የአቅርቦት እጥረት ተፈጥሮ የፖለቲካ ቀውስ በአዲስ አበባ ከተማ እንዲፈጠር የሚሰሩ ወገኖች ናቸውም ብለዋል። ስለዚህም የአዲስ አበባ አስተዳደር ጠንካራ ቁጥጥር ማድረግ መጀመሩን ምክትል ከንቲባው አስታውቀዋል። ምክትል ከንቲባው እንዳሉት ምርት ወደ ገበያ መውጣት አለበት፣ መጠነኛ ትርፍ እስካለ ድረስ ለዘላቂው የመረጋጋት ሁኔታ ሁሉም አካላት መተባበር ይኖርባቸዋል ብለዋል። ሰብልን ወደ ገበያ እንዳይወጣ በማድረግ የፖለቲካ ጥቅም ለማግኘት የሚሰሩ ወገኖች ከዚህ ድርጊታቸው እንዲቆጠቡ ምክትል ከንቲባው አሳስበው አሁን የተፈጠረውን የዋጋ ንረት ለማረጋጋት የገበያ ቁጥጥር እየተደረገ መሆኑን አቶ ዣንጥራር ገልጸዋል። በሳቸው ገለጻ መሰረት የጤፍ ምርት ወደ ገበያ እንዳይወጣ ከመከልከል ጀምሮ የተወሰኑ አካላት ምርትን ከገበሬው ገዝተው በየስርቻው እስከ መደበቅ ድረስ ከፍተኛ አሻጥር እየተሰራ ነው ብለዋል። አቶ ዣንጥራር አክለውም በዚህ አመት በቂ የጤፍም ሆነ ሌሎች ምርቶች መኖራቸውን ገልጸው ነገር ግን ከተማ ውስጥ ላለው ህብረተሰብ ምርትን አቅርቦ ከመሸጥ ይልቅ በኮንትሮባንድ ወደ ውጭ እንዲወጣ የሚደረግባቸው አካባቢዎች እንዳሉም ጠቁመዋል። ችግሩን ለመፍታት ከፌዴራል መንግስትና ከክልሎች ጋር በመነጋገር በህገወጥ መንገድ የተዘጉ ኬላዎች እንዲከፈቱና ምርት በብዛት ወደ አዲስ አበባ እንዲገባ እንደሚደረግም አስታውቀዋል። የዚህ የአቅርቦት እጥረት የጤፍን ዋጋ ከመጠን በላይ አንሮት እስከ አስር ሺ ብር በኩንታል አድርሶታል። ይህ የሚሆነው በጤፍ አምራች የኦሮሚያ አካባቢዎች እንደ ስንዴ የመሳሰሉ ምርቶች ዝቅ ባለ ዋጋ ለመንግስት እንዲያቀርቡ በመገደዳቸው ነው ተብሏል። በዚህም ነጋዴዎች ጤፍን ጭምር ለገበያ ላለማቅረብና ለመደበቅ በመወሰናቸው ጤፍን በስውር ገበያ በኮንትሮባንድ ለመሸጥ ተገደዋል ተብሏል። በአማራ ክልል ያሉ ገበሬዎች ደግሞ ጤፍን ለገበያ የማያቀርቡት የአማራ ተወላጅ የሆኑ ወደ አዲስ አበባ እንዳይገቡ በመከልከላቸው ጤፍን ወደ አዲስ አበባ ገባ አያቀርቡም ተብሏል። ለማንኛውም በአሁኑ ጊዜ በዚህ ነጥብ ላይ የፌዴራል መንግስት ግልጽ የሆነ አቋሙን አላወጣም። በአሁኑ ጊዜ በአዲስ አበባ የጤፍ አቅርቦት ብቻ ሳይሆን የስንዴም እጥረት መፈጠሩ ይታወቃል። በቁጥቁጥ እየሸጡ ዋጋ ማናር በስውር እየሰሩ መሆናቸውን ገልጸው፣ በአሁኑ ጊዜ ግን የህብረት ስራ ማህበራትና ለነጋዴዎችም ጤፍና ስንዴ አቅርቦቱን ለማሻሻል በየገጠሩ በመዘዋወር ገዝተው ወደ አዲስ አበባ እንዲያስገቡ ትዕዛዝ መተላለፉን የአዲስ አበባ አስተዳደር ገልጿል። አስራ አምስተኛው ሱልጣን አህመድ አሊሚራ ዛሬ ሰኞ መጋቢት አራት ቀን ሁለት ሺ አስራ አምስት ዓመተ ምህረት ቀይአፋር አስራ አምስተኛው ሱልጣን ሆነው የሚሾሙ መሆናቸውን ትናንት እሁድ መጋቢት ሶስት ቀን ሁለት ሺ አስራ አምስት ዓመተ ምህረት መንግስታዊ የዜና አገልግሎት አስታወቀ። ሱልጣኑ ይኖሩበት ከነበረው አሜሪካ ወደ ሀገር ቤት የተመለሱት አርብ መጋቢት አንድ ቀን ሁለት ሺ አስራ አምስት ዓመተ ምህረት መሆኑም ተጠቅሷል። ስልጣኑ ስልጣናቸውን የሚረከቡት ቀደም ባሉት ጊዜያት የሱልጣን የሹመት ሥነ ሥርዓት በሚከናወንበት ስፍራ በአሳይታ ከተማ መሆኑም ተጠቅሷል። የአፋር ክልላዊ መንግስት መቀመጫ በሆነው በሰመራ ይህ ፕሮግራም አለመከናወኑ በአዲሱ ተሿሚና በአሁኑ ጊዜ የክልሉ ፕሬዝደንት ሆነው በማገልገል ላይ በሚገኙት መካከል የስልጣን አለመግባባት እንዳለ የሚያሳይ ነው ተብሏል። ሱልጣን አህመድ አሊ ሚራህ በፊት በስልጣን ላይ እንዳሉት ሱልጣኖች በአፋር ክልል የፖለቲካ ወሳኝነት ስልጣን ካላቸው፣ በአሁኑ ጊዜ የአፋርን ክልል በማስተዳደር ላይ የሚገኙት የክልሉ ፕሬዚደንት የፖለቲካ ስልጣን የላላ ሊሆን ይችላል ተብሎ ተገምቷል። አዲሱ ሱልጣን አህመድ አሊ ሚራህ የበፊቱን የአፋርን ሱልጣን የፖለቲካ ስልጣን ካልተረከቡም ስልጣናቸው አናሳ ሊሆን ይችላል ተብሎ ተተርጉሟል። የኢትዮጵያ ፌዴራል መንግስትና የተባበሩት መንግስታት ድርጅት በትግራይ ጦርነት ተካፋይ ለነበሩ ተዋጊዎች የተሐድሶ ፕሮግራም ለመጀመር እቅድ መንደረታቸውን የደረሰን ዜና አመለከተ። ለዚህ የተሐድሶ ፕሮግራም አጋዥ የሆኑ ግብአቶችን ለማሟላት መንግስትም ሆነ የተባበሩት መንግስታት ድርጅት የየበኩላቸውን ጥረት እያደረጉ መሆናቸውን ገልጸዋል። ቅዳሜ መጋቢት ሁለት ቀን ሁለት ሺህ አስራ አምስት ዓመተ ምሕረት የተባበሩት መንግስታት ድርጅት የፌዴራል መንግስትና ጉዳዩ የሚመለከታቸው ወገኖች የቀድሞ የትግራይ ተዋጊ ወገኖች ወደ ሰላማዊ ኑሮ እንዲመለሱና ከህዝቡ ለመቀላቀል የሚያስችላቸውን ፕሮግራም ለማስጀመር ስብሰባቸውን በትግራይ ዋና ከተማ መቀሌ የመጀመሪያው ስብሰባቸውን ማካሄዳቸውን የደረሰን ዜና ጨምሮ ያስረዳል። በደቡብ አፍሪካ ፕሪቶሪያ ላይ በጥቅምት ወር መጨረሻ ሁለት ሺህ አስራ አምስት ዓመተ ምህረት የተደረሰበትን ስምምነት ሁለቱም ወገኖች በመልካም ሁኔታ እያከበሩ መሆናቸውን የተባበሩት መንግስታት ድርጅት አረጋግጫለሁ ብለዋል። ዋነኛ ተደራዳሪና የህወሀት የህዝብ ግንኙነት ኃላፊ የሆኑት አቶ ጌታቸው ረዳ ትናንት እሑድ መጋቢት ሶስት ቀን ሁለት ሺህ አስራ አምስት ዓመተ ምሕረት በሰጡት ይፋዊ መግለጫ ሁለቱም ተዋጊ ወገኖች ስምምነቱን አክብረው ስምምነቱን ለማስፈጸም በስፋት እየሰሩ መሆናቸውን አስረድተዋል። ትንሽ የመዘግየት ሁኔታ ቢታይም ከባድ መሳሪያና የቀላል መሳሪያ ትጥቅ የማስፈታት ሂደት ተከናውኗል፣ ያሉት አቶ ጌታቸው ተዋጊዎችን ወደ ተሀድሶ አስገብቶ ከህብረተሰቡ ጋር የመቀላቀሉ ሁኔታ በቅርቡ በስራ ላይ እንደሚተረጎም አቶ ጌታቸው ገልጸዋል። አቶ ጌታቸው አጽንዖት የሰጡት ከእንግዲህ በኋላ ህወሀት መሳሪያ አንግቦ ወደ ውጊያ እንደማይገባ ነው። ይህን ጉዳይ አስመልክቶ የፌዴራል መንግስት ከተባበሩት መንግስታት ድርጅት እና ከባለድርሻ አካራት ጋር ተዋጊ ስለነበሩት የህወሀት አባላት አባላትን በተመለከተ የመጀመሪያውን ስብሰባ ከማድረጉ በስተቀር አዲስ ያወጣው መግለጫ የለም። ስለሚቋቋመው አዲስ የትግራይ ሽግግር ክልላዊ መንግስትም የሰጠው መግለጫ የለም። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከነገ ማክሰኞ መጋቢት አምስት ቀን ሁለት ሺህ አስራ አምስት ዓመተ ምህረት ጀምሮ ኢትዮጵያን እንደሚጎበኙ የአሜሪካ ኤምባሲ ያወጣው መግለጫ ያመለክታል። ከኢትዮጵያ ጋርም ኒጀርን ይጎበኛሉ ተብሏል። በዚህ የብሊንከን ጉብኝት አሜሪካ ከኢትዮጵያ ጋር በሚኖራት ዘላቂ ግንኙነት በተመለከተ በአሜሪካና የኢትዮጵያ መንግስታት መካከል በስፋት ይወያያሉ ተብሎ ይጠበቃል። በብሊንከን ጉብኝት በፌዴራል መንግስትና በህወሀት መካከል ስለተደረገው ስምምነት በዋናነት አጀንዳ ሆኖ እንደሚነሳ ተጠቅሰዋል። የአሜሪካው የውጭ ጉዳይ ሚኒስትር የአሜሪካው የውጭ ጉዳይ ሚኒስትር አዲስ አበባ በሚቆዩበት ወቅት የአፍሪካ ህብረት ኮሚሽነር ሙሴ ፋኪ ጋር ተገናኝተው እንደሚወያዩ እቅድ እንደተያዘላቸው ተገልጸዋል። ለውጭ ጉዳይ ሚኒስትሩ የዕዳ ቅነሳ ወይም ስረዛ ጉዳይ በኢትዮጵያ ቆይታ ጥያቄ እንደሚቀርብላቸው ይጠበቃል። በሌላም በኩል የውጭ ጉዳይ ሚኒስትሩ አግዋ በሚል የሚታወቀው ለአፍሪካ አንድነት ጠቃሚ ይሆናል ተብሎ የተዘረጋ እቅድ እንደገና በኢትዮጵያ እንዲጀመር በይፋ የሚያስተውሉበት የሚያስተዋውቁበት ይሆናልም ተብሎ ይጠበቃል። በአሁኑ ጊዜ አገዋ ስለመጀመሩ ምንም አይነት ፍንጭ በመንግስት በኩል እየተሰጠ አለመሆኑ ይታወቃል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለሰ አለም የአሜሪካው የውጭ ጉዳይ ሚኒስትር ኢትዮጵያን እንደሚጎበኙ ማብራሪያ መስጠታቸው የሚታወስ ነው። በሺዎች የሚቆጠሩ እውቅና ባላገኘችውና በጦርነት እየታመሰች ከምትገኘው የሶማሌላንድ ግዛት በአሁኑ ጊዜ የተፋፋመውን እየተፋፋመ የመጣውን ጦርነት በመሸሽ በኢትዮጵያ ግዛት ውስጥ በሚገኘው ዶሎ የመጠለያ ጣቢያ እየደረሱ መሆናቸውን በኬንያ የሚታተሙ ጋዜጦች መዘገባቸውን የደረሰን ዜና አመለከተ። በተገኘው አካባቢያዊ መረጃ መሰረት ከነበሩበት የሶማሌ ላንድ ግዛት ተነስተው ወደ አንድ ሺህ ሶስት መቶ ኪሎ ሜትር በማቋረጥ ዶሎ በሚገኘው የተባበሩት መንግስታት የስደተኞች ጣቢያ መድረሳቸውን እየገለጹ ይገኛሉ። በዚህ መረጃ መሰረት እስካሁን ዘጠና ስምንት ሺህ ሰዎች በመጠለያ ጣቢያው ደርሰዋል ተብሏል። በዶሎ አካባቢ በድርቅ እየተጠቃ መሆኑም ይታወቃል። ይህን ቁጥር ማረጋገጥ ቢያስቸግርም በቅርቡ በማስረጃ አረጋግጠን የስደተኞቹን ቁጥር እናሳውቃለን በማለት የጣቢያው የስደተኞች ጉዳይ የበላይ ኃላፊ ገልጸዋል። የጣቢያው ኃላፊ የትግራይ ተወላጁ አቶ ተስፋውን ጎበዛይ እንደሚሉት አዲስ መጪዎቹን በመመዝገብ አሕዙን ትክክለኛ ቁጥር ማወቅ እንደሚቻል ገልጸው ይህ ስፍራ በድርቅ የተጎዳ በመሆኑ አዳዲስ ስደተኞችን በብዛት ለመቀበል አስቸጋሪ ነው በማለት ዳይሬክተሩ ጨምረው ገልጸዋል። በአባይ ላይ እየተገነባ ያለውን የሕዳሴ ግድብ በተመለከተ በቅርቡ የአረብ ሊግ ጉባኤ ግብፅን በመደገፍ ያወጣውን መግለጫ የኢትዮጵያ የውጭ ጉዳይ ሚኒስቴር እውነታውን የሳተና አድሏዊነት የተሞላበት በማለት መኮንኑን ከውጭ ጉዳይ ሚኒስቴር መስሪያ ቤት ያገኘነው ዜና ያመለክታል። ከአስር ዓመታት በላይ ኢትዮጵያ፣ ሱዳንና ግብፅ ግድቡን በተመለከተ የሶስትዮሽ የስምምነት ድርድር ያደርጉ እንደነበር የሚታወስ ነው። በቅድሚያ ሱዳን ግድቡን በመደገፍ ወደ ኢትዮጵያ ዘንበል ያለ አቋም ብታሳይም አሁን በስልጣን ላይ ያሉት ጄኔራሉ የሱዳን መሪ ከግብፅ ጋር የተጣጣመ አቋም እያሳዩ መሆናቸው ይታወቃል። አርብ መጋቢት ሁለት ቀን ሁለት ሺህ አስራ አምስት ዓመተ ምህረት የአረብ ሊግ ባወጣው መግለጫ የኢትዮጵያ የውጭ ጉዳይ ሚኒስቴር ማዘኑን ገልጾ ውሃ ውሃ የሚነሳውም ሆነ አመንጮዎቹና ተጠቃሚዎቹ አፍሪካውያን ስለሆኑ የአረብ ሊግ በማይመለከተው ጉዳይ ጣልቃ ባይገባ ይመረጣል ብለዋል። ይህ የአፍሪካ ጉዳይ ስለሆነ የሚፈታውም በአፍሪካውያን ነው በማለት የሊጉን ጣልቃ ገብነት የውጭ ጉዳይ ሚኒስቴር ማውገዙን አስታውቋል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በቀለ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።